ሰማያዊ ፓርቲ መግለጫ ባሰጠበት ወቅት የፖለቲካ ምህዳሩ መስፋት ይኖርበታል በማለት ድምፃቸውን ያሰሙት የሕዝብ ግንኙነቱ ኃላፊ አቶ አበበ አካሉ ናቸው። የቀድሞ አንድነት ለዴሞክራሲና ለፍትህ ፓርቲ አመራሮችና አባላት በገዢ ፓርቲ ተበትነው የቆዩ ቢሆንም አሁን ካለው የአገሪቱ ተጨባጭ ሁኔታ አንጻር እጃቸውን አጣጥፈው መቀመጥ እንደሌለባቸው በማመን ባደረጉት የጋራ ምክክር ሰማያዊ ፓርቲን በአባልነት ተቀላቅለው ለመታገል መወሰናቸው ለፓርቲያችን የወደፊት ምርታ ታላቅ አስተዋጽኦ እንዳለው ይታመናል። በጋራ ለመስራት በየክፍል ሀገሮቹ የሚገኙት አባሎቻቸው ፊርማ ባሰባሰቡት መሰረት የሚሻሻልም ካለ አሻሽሎ መቀጠል ይቻላል ያሉት የሰማያዊ ፓርቲ ምክትል ሊቀመንበርና የምርጫ ጉዳይ ኃላፊ አቶ ጌታነ ባልቻ በሻህ ናቸው። አንድ ብሔራዊ ፓርቲ ለማቋቋም ከአምስት የተለያዩ ክልሎች በትንሹ 1500 አባላት ፈረመህ ማዘጋጀት ይኖርባል። በዚህ ሂደት ውስጥ እነሱ ከአራት ሰዎች በላይ እያስፈረሙ የነበረ ነው። ከአምስት ክልሎች ውስጥ ትግራይን ጨምሮ ማለት ነው። እና ይህን እያስፈረሙ በነበረ ጊዜ ፓርቲ ተጨማሪ መጨመር ነው የሚሻለው ወይንስ ባሉት ውስጥ አብሮ መታገል ነው የሚሻለን። ካሉት ውስጥ ማን ነው ለኛ ለመታገል የሚመች አውድ ያለው? ሰማያዊና አንድነት የሚመሳሰል አላማ የሚመሳሰል ፕሮግራም ነበረን። ስለዚህ እዛ ምን ገባ እኛ ምን መሰረተውም አንድ አይነት ስለሚሆን ይህንን ይዘን ሄደን ከእነሱ ጋር አብረን መስራት እንችላለን። ምናልባት እዚህ ውስጥ የማይመቹ ነገሮች ካሉ እያሻሸን ነው መሄድ እንችላል። ለዛም ነው ሙሉ አባል አድርገን የተቀበልናቸው። ይሄ ማለት ሙሉ አባል የሆነ ምንም መብት አለው ሰማያዊ ውስጥ ማለት ነው። መምረጥም፣ መመረጥም ደንብ ይሻሻል ማለት ፕሮግራም የመቀየር ሁ ሁሉ ነገር የማድረግ ስልጣን መብት አለው። ይህንን መግለጫ ስትሰጡ ከአንድ ወገን ብቻ የተንጸባረቀ ነው፣ የሌላው አጋራችሁ ተጠሪ በሌሉበት እንዴት ሆነ በማለት ጥያቄውን ያቀረብኩላቸው ለአቶ አበበ አካሉ ነው። እነሱ ይህን ወስነዋል። ሰማያዊ ተቀብሏቸዋል ወይል ብሎ ህዝቡ ለሚጠይቁ ጥያቄ ምላሽ ለመስጠት እኛ ከዚህ ለነሱ ውሳኔ እኩል የሆነ ውሳኔ መስጠት ስላለብን ነው። በፓርቲው ስም እኛ መቀበላችንም በሙሉ አባልነት፣ በሙሉ ልብ፣ በጸና አቋም እነሱ እንደተቀበልናቸው ከዚህ በኋላ ቤታቸው እንደሆነ ምንም አይነት ልዩነት ሳይኖር በትግሉ ውስጥ መግባት እንደሚገባቸው ይሄንን ለማሳየት ነው እኛ ዛሬ መግለቻ→መግለጫ ሰጠ ነው እንጂ እነሱ በግላቸው መጀመሪያ ያሳለፍነው ውሳኔ ሰጥተዋል። በቀድሞ የአንድነት እና ለዲሞክራሲ እና ለፍትህ አመራሮች በኩል ተጠሪውን አቶ ተክሌ በቀለን በስልክ አነጋግሬያቸው ያረጋገጡልኝ በየዞንና የወረዳ ተወካዮች ከመላ አገሪቱ መጥተው የነበረው የድሮ ስራ አስፈጻሚ ያው ሲሄድበት የቆየውን ነገር ሪፖርት ካዳመጠ በኋላ አዲስ ፓርቲ ለመመስረት ወደ ሶስት ሺህ አካባቢ ሰዎችን አስፈርመን ነበረ አንድ ክልል ብቻ ነበር የሚቀረን። ህጉ በሚፈቅደው መሰረት ከአራት ክልሎች ግን ወደ ሶስት ሺህ አካባቢ ድምፅ ስናሰባስብ ቆይተን ለምርጫ ቦርድን ማመልከቻ አስገብተን ነበረና፣ በዚህ ጉዳይ ላይ አዲስ ፓርቲ መመስረቱ ይሻላል ወይስ ከነበሩት ጋር ገብቶ እነሱን ማጠናከሩ ይሻላል የሚለውን ለመወሰን የድሮ ስራ አስፈጻሚ አስተባባሪ ሆኖ ለመወሰን ብቻውን ለመወሰን ስለተቸገረ የዞንና የወረዳ አመራሮችን መጥራት ነበረበት። በዛ መሰረት በሁለቱ ጉዳይ ላይ ጥልቅ የሆነ ውይይት ካደረገ በኋላ ዞንና ወረዳ አካባቢ ላይ ያሉት ከህብረት ሰው ጋር ስለሆኑ አስፈራሚዎችም እነሱ ስለነበሩ ጥልቅ ውይይት ካካሄደ በኋላ አዲስ ፓርቲ መመስረቱ አሁን ባለው የኢትዮጵያ ተጨባጭ ሁኔታ ተገቢ አይደለም። ህዝቡ ተባበሩ እያለ ግፊት በሚያደርግበት ሰዓት በተለመደው አኳን መሄድ እየፈረሱ አዲስ እየሰሩ እየፈረሱ አዲስ እየሰሩ መሄድ አግባብ አይደለም። የቀድሞ አንድነት ፓርቲዎችን ማዋሀድ አንድ ትልቁ ፕሮጀክቱ ነው የነበረው ስትራቴጂክ ሰነዱ ላይ አስቀምጦ ስታገል ነው የነበረው። ተባብሮ መስራቱ ይሻላል ወደሚለው ሄድን እና ፓርቲ መረጣ ላይ ደግሞ አሁን ያሉትን ፓርቲዎች ከሞላ ጎደል ሁሉንም ካየን በኋላ በተሻለ ደረጃ ሆኖ ያገኘ ነው እና ቀደም ሲልም ደግሞ ከሄዱት ጉባኤ ጀምሮ ጥሪ ሲያስተላልፉልን ስለነበር ሰማያዊ ይሻላል በሚል ሙሉ ድምፅ ወስኖ ይህ ይሄድበታል ማለት ነው። ጌታቸው ተድላ ኃይለ ጊዮርጊስ ለዶቸ ቨለ ራዲዮ ከአዲስ አበባ